መጽሐፈ ኢያሱ ወልደ ነዌ ምዕራፍ ዐሥራ ስምንት የእስራኤል ልጆች ማኅበር ሁሉ በሴሎ ተሰበሰቡ፣ በዚያም የመገናኛውን ድንኳን ተከሉ። ምድሩም ጸጥ ብሎ ተገዛላቸው። ከእስራኤልም ልጆች ርስት ያልተካፈሉ ሰባት ነገድ ቀርተው ነበር። ኢያሱም የእስራኤልን ልጆች አላቸው የአባቶቻችሁ አምላክ እግዚአብሔር የሰጣችሁን ምድር ትወርሱ ዘንድ እስከ መቼ ለመግባት ቸል ትላላችሁ? ከየነገዱ ሁሉ ሦስት ሦስት ሰዎች ምረጡ፣ እኔም እልካቸዋለሁ። ተነሥተውም አገሩን ይዞራሉ፣ እንደ ርስታቸውም መጠን ይጽፉታል፣ ወደ እኔም ይመልሳሉ። በሰባትም ክፍል ይከፍሉታል። ይሁዳ በደቡብ በኩል በዳርቻው ውስጥ ይቀመጣል። የዮሴፍ ወገኖች በሰሜን በኩል በዳርቻው ውስጥ ይቀመጣሉ። እናንተም ምድሩን በሰባት ክፍል ጻፉት፣ የጻፋችሁትንም ወደዚህ አምጡልኝ፣ በአምላካችንም በእግዚአብሔር ፊት በዚህ ዕጣ አጣጥላችኋለሁ። ነገር ግን የእግዚአብሔር ክህነት ርስታቸው ነውና ለሌዋውያን በመካከላችሁ ዕድል ፈንታ የላቸውም። ጋድም፣ ሮቤልም፣ የምናሴም ነገድ እኩሌታ በዮርዳኖስ ማዶ በምሥራቅ በኩል የእግዚአብሔር ባሪያ ሙሴ የሰጣቸውን ርስታቸውን ተቀብለዋል። ሰዎችም ተነስተው ሄዱ። ኢያሱም ምድሩን ሊጽፉ የሄዱትን ሄዱ፣ ምድሩንም ዞራችሁ ጻፉት፣ ወደ እኔም ተመለሱ፣ በዚህም በሴሎ በእግዚአብሔር ፊት ዕጣ አጣጥላችኋለሁ ብሎ አዘዛቸው። ሰዎቹም ሄደው ምድሩን ዞሩ፣ እንደ ከተሞችም በሰባት ክፍል ከፈሉት፣ በመጽሐፍም ጻፉት። ኢያሱም ወደ ሰፈረበት ወደ ሴሎ ተመለሱ። ኢያሱም በእግዚአብሔር ፊት በሴሎ ዕጣ አጣጣላቸው። በዚያም ኢያሱ ለእስራኤል ልጆች እንደ ክፍሎቻቸው ምድሩን ከፈለ። የብንያምም ልጆች ነገድ ዕጣ በየወገኖቻቸው ወጣ። የዕጣቸውም ዳርቻ በይሁዳ ልጆችና በዮሴፍ ልጆች መካከል ወጣ። በሰሜንም በኩል ድንበራቸው ከዮርዳኖስ ጀመረ። ድንበሩም ወደ ኢያሪኮ ወደ ሰሜን ወገን ወጣ። ከዚያም በተራራማው አገር ወደ ምዕራብ ወጣ። መውጫውም በቤት አዊን ምድረ በዳ ነበር። ድንበሩም ከዚያ በደቡብ በኩል ቤተል ወደምትባል ወደ ሎዛ አለፈ። ድንበሩም በታችኛይቱ ቤት ሆሮን በደቡብ በኩል ባለው ተራራ ወደ አጧሮት አዳር ወረደ። ድንበሩም ወደ ምዕራብ ሄደ። በቤት ሆሮንም ፊት ለፊት ካለው ተራራ ወደ ደቡብ ዞረ። መውጫውም ቂርያት የአሪም በምትባል በይሁዳ ልጆች ከተማ ዳርቻ ነበር። የደቡብም ዳርቻ በቂርያት የአሪም መጨረሻ ነበር። ድንበሩም በምዕራብ በኩል ወደ ነፍቶ ውሃ ምንጭ ወጣ። ድንበሩም በሄኖም ልጅ ሸለቆ ፊት ለፊት ወዳለው ተራራ መጨረሻ ወረደ። እርሱም በራፋይም ሸለቆ በሰሜን በኩል ነው። ወደ ሄኖም ሸለቆ ወደ ኢያቡስ ዳር በደቡብ በኩል ወረደ። ወደ አይንሮጌልም ወረደ። ወደ ሰሜንም አለፈ፣ በቤት ሳሚስ ምንጭ ላይ ወጣ። በአዱሚም አቀበት ፊት ለፊት ወዳለው ወደ ጌሊሎት ደረሰ። ወደ ሮቤልም ልጅ ወደ ቦሃን ድንጋይ ወረደ። በሰሜንም ወገን ወደ አረባ አጠገብ አለፈ። ወደ አረባም ወረደ። ድንበሩም ወደ ቤት ሆግላ ወደ ሰሜን ወገን አለፈ። መውጫውም በዮርዳኖስ መጨረሻ በደቡብ በኩል ባለው በጨው ባሕር ልሳን አጠገብ ነበር። ይህ የደቡብ ዳርቻ ነበር። በምስራቅም በኩል ድንበሩ ዮርዳኖስ ነበር። ይህ በዙሪያቸው ዳርቻ በየወገኖቻቸው የብንያም ልጆች ርስት ነበር። የብንያምም ልጆች ነገድ ከተሞች በየወገኖቻቸው እነዚህ ነበሩ፦ ኢያሪኮ፣ ቤትሆግላ፣ ዓመቀጺጽ፣ ቤትዓረባ፣ ዘመራይም፣ ቤቴል፣ አዊም፣ ፋራ፣ ኤፍራታ፣ ክፍራኦምናይ፣ አፍኒ፣ ጋባ ዐሥራ ሁለት ከተሞችና መንደሮቻቸው። ገባዖን፣ ራማ፣ ብኤሮት፣ ምጽጳ፣ ከፊራ አሞቂ፣ ሬቄም፣ ዮርጴኤል፣ ተርአላ፣ ጼላ፣ ኤልፋ፣ ኢየሩሳሌም የምትባል የኢያቡሳዊ ከተማ ቂርያት ጊብዓት፣ አሥራ ሦስት ከተሞችና መንደሮቻቸው የብንያም ልጆች ርስት በየወገናቸው ይህ ነበር።